የምስራቅ አፍሪካ አገሮች በስደተኞችና ከስደት ተመላሾች ጉዳይ ላይ የጋራ ራዕይና እቅድ እንዲኖራቸው ለማስቻል የታለመ የሁለት ቀናት ውይይት አዲስ አበባ ላይ ተጀምሯል። የስደተኞች አንዷ መዳረሻ በሆነችው የወቅቱ የአውሮፓ ህብረት ፕሬዝደንት አገር ጣሊያን አነሳሽነት የሚካሄደው ይህ ውይይት በአጭርና ረጅም ጊዜ የሚተገበሩ ግቦችን ያመነጫል ተብሎ ተጠብቋል። እስክንድር ፍሬው ዝርዝር አለው ከአዲስ አበባ። ተሰብሳቢዎቹ ዋነኛ የስደተኞች መነሻና መድረሻ የሆኑት የምስራቅ አፍሪካ ሀገሮች ተወካዮች። ሀሳቡን ያመነጨችው ደግሞ ከስደተኞች ዋነኛ መዳረሻዎች አንዷ ጣሊያን ናት። በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ባለቤትነት በቅርብ ጊዜ ጭምር ራሳቸውን ላደጋ ጋልጠው የሜዲትራኒያንን ባህር አቋርጠው ጣሊያን ሊገቡ ከሞከሩ ስደተኞች አብዛኛዎቹ ከእነዚህ የምስራቅ አፍሪካ ሀገሮች የሄዱ መሆናቸው በተደጋጋሚ ተገልጿል። የወቅቱ የአውሮፓ ህብረት ፕሬዝዳንት የሆነችው ጣሊያን እንደዚህ አይነቱን የምክክር መድረክ ማነሳሳቷም ችግሩን ከምንጩ ለማድረቅ ካላት ፍላጎት የመነጨ ይመስላል። በመድረኩ ላይ የተናገሩት በኢትዮጵያ የጣሊያን አምባሳደር ጁሴፔ ሚስትራታም አገራቸውም ሆነች የአውሮፓ ህብረት እንዲህ አይነቱን እንቅስቃሴ በገንዘብ ጭምር እንደሚደግፉ ተናግረዋል። የስደተኞችን ችግር መቅረፍ የጣሊያንም ሆነ የአካባቢው አገሮች ፍላጎት መሆኑን የገለጹት በኢትዮጵያ የውጭ ጉዳይ ሚኒስቴር የኢጋድ ዳይሬክተር አቶ ተስፋዬ ይታይህ ለመፍትሄውም አብረው እንደሚሰሩ ይናገራሉ። ጣሊያኖች ከራሳቸው ራሳቸው አኳያ በተለይ መተላለፊያ ስለሆኑ ስደተኞች የአይነት እንትን አላቸው። ስለዚህ ስደት የሚሰደዱት ደግሞ ምንጩ በአብዛኛው ከዚሁ ከኛው ከኢጋድ አካባቢ ስለሆነ ይሄንን ለማስቀረት የራሳቸው የሆነ እንትን ይኖራል። ዋናው ነገር ከኢጋድ ጋር ከአባል ሀገረቱ ጋር ጣሊያኖችም ተባብረው እየሰሩ ናቸው ያሉት ጣሊያን ብቻ ሳትሆን ስዊዘርላንድን በዚህ ትብብር አለ ሌሎች የአውሮፓ አገራትም ይህን እየተባበሩ ነውእና ዋናው እነሱም እንደዚ አይነት ፍላጎት አለ። የእኛም ፍላጎት ቢሆን ሰዎች በተረጋጋ ሁኔታ የሚኖሩበትን መንገድ መፍጠር ነው። ይህን ብሎ መውሰድ ይቻላል። እንዳለመታደል ሆኖ አካባቢያችን ከስደት ጋር የተያያዙ ነገሮች ሁሉ ይታዩበታል ያሉት የኢጋድ ስራ አስፈጻሚ ጸሐፊ አምባሳደር ማህቡብ ማዓሊም የችግሩን ስፋት አብራርተዋል። ከዚህም አንጻር የኢጋድ ቀጠና የስደተኞች መነሻ መድረሻና መመለሻ ጭምር መሆኑን አስታውሰዋል። እነዚህም ተጨባጭ ሁኔታዎች ለመቋቋም ደግሞ የተቀናጀ ጥረት አስፈላጊ መሆኑን ለጋዜጠኞች ገልጸዋል። እነዚህ ተገቢ የሆነ እቅድ ማውጣት፣ መግባባት፣ በሁሉም አባል አገሮች ተቀባይነት ያለው ማዕቀፍ ማዘጋጀት የሚጠይቁ ፈተናዎች ናቸው። ያለመታደል ሆኖ ግን ከዚህ ቀደም እንዲህ አይነቱ የምክክር ሂደት አልነበረንም። ኢጋድ ክልላዊውን የምክክር ሂደት የመሠረተውም በእነዚህ ምክንያቶች ነው። ይህ ደግሞ በጋራ ተቀምጠው ፈተና በሆኑ ከዚህ ርዕስ አንጻር እየመጡ ባሉ ጉዳዮች ላይ እንዲነጋገሩ ለአባል አገራቱ ዕድል ይፈጥራል። ይህ በተራው አካባቢው የጋራ በሆኑ የችግር መፍቻ ነጥቦች ላይ እንዲወያይና እንዲስማማ ዕድል ይሰጣል። በዛሬው መድረክ የተናገሩ ሁሉ በምስራቅ አፍሪካ የሚታየውን የስደት ሁኔታ አሳሳቢነት ሳይገልጹ አላለፉም። ለ11 ወራት በግጭት ውስጥ በቆየችው ደቡብ ሱዳን ብቻ አንድ ነጥብ አራት ሚሊዮን ሰዎች በአገራቸው ውስጥ መሰደዳቸው ተመልክተዋል። ነገ የሚጠናቀቀው ውይይት የአጭርና የረጅም ጊዜ የመፍትሄ አቅጣጫዎችን እንደሚያመላክት ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር፣ ይህ በእንዲህ እንዳለ የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ትናንት ስትራስበርግ፣ ፈረንሳይ ለሚገኙት የአውሮፓ ፓርላማና ምክር ቤት ስለ ስደተኞች ሰብአዊ መብቶች መከበር ንግግር አድርገዋል። አባ ፍራንሲስ በሁለቱም ስፍራዎች ባደረጉት ንግግር አውሮፓ የቆመችለትን ሰብአዊ መብቶችን የማክበር መርህና ዲሞክራሲም እንድታከብር ጥሪ አድርገዋል። ሊቀ ጳጳሱ በ25 ዓመታት ውስጥ ለመጀመሪያ ጊዜ ለአውሮፓ ተቋማት ስላሰሙት ንግግር ሪፖርተራችን ሊሳ ብራያንት ዘግባለች። ትዝታ በላቸው ይዘዋለች። የአውሮፓ መሪዎች በሞቀ ጭብጨባ የተቀበሏቸው ሊቃነ ጳጳሳት ፍራንስስ የስራ፣ የዲሞክራሲ፣ የሰብአዊ መብት እንዲሁም የሰላም ጉዳዮችን በማንሳት አውሮፓ ያለችበትን እውነታና የቆመችለትን መርህ በማነጻጸር ችግሮቹ እንዲፈቱ ተማጥነዋል። በ25 ዓመታት ውስጥ ለአውሮፓ ሕብረት ተቋም ንግግር በማድረግ የመጀመሪያው የካቶሊካዊት ቤተ ክርስቲያን ሊቃነ ጳጳሳት ፍራንስስ 28ቱ አባላት ሀገሮች በተለይ ስደተኞችን ችግር ለመፍታት ግልጽና ስብዕና የሚንጸባረቅበት ደፋር እርምጃ እንዲወስዱ ጠይቀዋል። በቅርብ ዓመታት ወደ አውሮፓ አገሮች ለመግባት ሲጥሩ ባህር ውስጥ ሰምጠው ደብዛቸው የጠፋ በሺዎች የሚቆጠሩ ስደተኞችን በማመላከት የሜዲትራንያን ባህርን ሰፊ የጅምላ መቃብር ሲሉ ገልጸዋል። ጁንቶ ልሞሜንቶ ዲ አባንዶናር ሊዲያ ዲን አውሮፓ ኢምፓውሪታ ፒጋታ ሱ ሴ ስቴሳ እርዳታና ተቀባይ ተንከባካቢ የሚያስፈልጋቸው ሴቶችና ወንዶች ስደተኞችን ያሳፈሩ ጀልባዎች በየቀኑ ወደ አውሮፓ ጠረፎች እንደሚደርሱ የተናገሩት ሊቃነ ጳጳሳት ፍራንሲስ የአውሮፓ ሀገሮች የሰው ልጅ ክብር ከግንዛቤ በማስገባት ሰብኣዊ ቀውስን የሚፈጥር የስደተኞችን ፖሊሲ እንዳይቀርጹ አሳስበዋል። የአውሮፓ ሕብረት ምክር ቤት አባላት ዲሞክራሲ እንዳይሞት መስራት አለባቸው። ቢሮክራሲን ከሚያስቀድም የፖለቲካና የኢኮኖሚ ሕብረት ይልቅ ለታላላቅ ሀሳቦች መፍለቅ ቅድሚያን እንዲሰጡ መክረዋል።